ፈረንሳይ ቻድ የሚገኘውን የመጀመሪያውን የጦር ሰፈሯን ለቻድ ለማስተላለፍ ካቀደችበት ከሳምንታት አስቀድማ ለቻድ አስረክባለች። የፈረንሳይ ወታደሮች ሰሜን ቻድ ፋያ ላርጎ በተባለው ስፍራ የሚገኘውን የመጨረሻውን የፈረንሳይ ወታደሮች የሳህል ይዞታ በጥድፊያ ለቀው እንዲወጡ ተደርገዋል። የቻድ ባለስልጣናት የፈረንሳይ ወታደሮች ኢንጃሚና የሚገኘውን የጦር ሰፈራቸውን እስከ ጎርጎሮሳዊ ታህሳስ 31 2024 ዓ.ም ለቀው እንዲወጡ ያዘዙት ከአውሮጳውያኑ የልደት በዓል በፊት ነበረ። ቻተም ሐውስ በተባለው የጥናት ተቋም የአፍሪቃ መርሃ ግብር ኃላፊ አሌክስ ቪንስ ለዶችቨለ እንደተናገሩት ፈረንሳይ ከቻድ ቀስ በቀስ ለመውጣት ነበረ ያሰበችው፣ ግን በጥድፊያ እንድትባረር ነው የተደረገው። ፈረንሳይ ከቻድ የወጣችበት ፍጥነት አስገርሟታል። የጠበቀችው አልነበረም። ቀስ በቀስ ለሚካሄድ አወጣጥ ነበር የተዘጋጀችው። ምናልባትም በቻድ በአነስተኛ ደረጃም ቢሆን እዚያ ለመቆየት የሚያስችላት ስምምነት ላይ እደርሳለሁም የሚል ተስፋም ነበራት። ሆኖም የያና የቻድ መንግስት መውጣቷ የግድ መሆኑን አሳወቀ። እናም ፓሪስ በፈጣኑ መንገድ መውጣት ነበረባት። የቻድ ጦር ኃይል እንደሚለው የፈረንሳይ ወታደሮች 780 ኪሎ ሜትር ርቀት ላይ ወደሚገኘው ዋና ከተማ ኢንጃሚና በመኪናዎች ነው የሄዱት። ይህ የሆነውም የመከላከያ ስምምነቱ ከማብቃቱ በፊት ነው። ፈረንሳይ በቻድ በተለይም በምስራቃዊቷ ከተማ አቤቼና ኢንጃሚና ከተሞች 1000 ወታደሮች ነበሯት። ከመካከላቸው 100 ወደ ፈረንሳይ ሄደዋል። አንቶኖቭ 124 አውሮፕላን 70 ቶን የሚመዝን ጭነት ይዞ ባለፈው ሳምንት ወደ ፈረንሳይ መሄዱን የቻድ ጦር ኃይል አስታውቋል። የፈረንሳይ ባለስልጣናት እንደተናገሩት ደግሞ ወታደራዊ ተሽከርካሪዎቻቸው በጥር ወር በካሜሮኗ ወደብ ድዋላ በኩል ወደ ፈረንሳይ ያቀናሉ። በጎርጎሮሳዊው ህዳር መጨረሻ ቻድ ከቀድሞዋ ቅኝ ገዢ ፈረንሳይ ጋር የነበራት ወታደራዊ ትብብር ያከትማል። ይህ ቻድ ሙሉ ሉዓላዊነቷን የምታረጋግጥበት ጊዜ ነው ያሉት የቻድ ውጭ ጉዳይ ሚኒስትር አብድራማን ኩዋላ ማላ የእስከዛሬውን ስምምነት ፍጹም ጊዜ ያለፈበትና ከአሁኑ ፖለቲካዊና ስልታዊ አቀማመጥ ተጨባጭ ሁኔታ ጋር አብሮ የማይሄድ ብለውታል። የፈረንሳይና የቻድን ሁኔታ የሚከታተሉ ታዛቢዎች እንደሚሉት ቻድ እዚህ ውሳኔ ላይ እንድትደርስ የገፋፏት አንዳንድ ከፈረንሳይ ጋር የተፈጠሩ አለመግባባቶች ናቸው። የቻድ ፕሬዚዳንት ኢድሪስ ዴቢ አስተዳደር ፈረንሳይና የአውሮጳ ህብረት ለሀገሪቱ የምርጫ ማስጌጃ በቂ የፋይናንስ ድጋፍ ባለማድረጋቸው ቅር ተሰኝተዋል። የቅርብ ጊዜው ምርጫ ከቀድሞ ፕሬዚዳንት ሞት በኋላ የነበረውን የሶስት ዓመት የሽግግር ጊዜ ከፍጻሜ አድርሷል። ሳክሬ ፑርላ ሪፐብሊክ የተባለው ፓርቲ ፕሬዚዳንት ፍራንሷ ጄኮምቤ ለመጨረሻው ምርጫ የአውሮጳ ህብረት የገንዘብ ድጋፍ አለማድረጉን ወደፊትም ያደርጋል ብለው እንደማያምኑ ተናግረዋል። ሀገሪቱ በፈረንሳይና በአውሮፓ ህብረት ላይ መተማመን እንደሌላትም ገልጸዋል። ቻድ ከሩሲያ ወይም ከሌሎች ቱርክን ከመሳሰሉ ሀገራት ጋር መቀራረቧ ፈረንሳይን እንደማያስደስትም ነው የገለጹት። በዚህ ጉዳይ ላይም ፈረንሳይ ማብራሪያ ጠይቃለች። ይህ ደግሞ በቻድ ጉዳይ ጣልቃ እንደ መግባት ተደርጎ ነው የታየባት። ሪያንካሚንግ ካሚንግ ሲግናል ሪስክ የተባለ በአፍሪቃ ላይ ያተኮረ ቀውስን መቋቋሚያ ላይ ትንተና የሚሰጥ ድርጅት ኃላፊ ናቸው። እርሳቸው እንደሚሉት ከጸቦቹ መካከል የሚያመዝኑት ከጎርጎሮሳዊ ሚያዚያ 2023 ዓ ም አንስቶ በሚካሄደው የሱዳን የእርስ በርስ ጦርነት ውስጥ ቻድ ጣልቃ መግባቷን ፈረንሳይ መተቸቷ ነው። ከፈረንሳይ እና ከቻድ ጸብ አብዛኛው ፈረንሳይ ቻድ በሱዳኑ ግጭት ውስጥ ተሳታፊና በተለይም የሱዳንን ጦር ወደሚወጋው ወደ ፈጥኖ ደራሹ ኃይል አርስፍ ይሄዱ ለነበሩ የኤምሬትስ የጦር መሳሪያዎች መተላለፊያ መሆኗን ፈረንሳይ መተቸቷን ማዕከል ያደረጉ ነበሩ። ፈረንሳይ ከሌሎች ምዕራባውያን ሀገራት ጋር የሱዳን ጦር ኃይልንና የፈጥኖ ደራሹን ኃይል ግጭት በድርድር ለማስቆም ጥረት በማድረግ ላይ ነበረች። ሆኖም ፈጥኖ ደራሹ ኃይል እንደ የተባበሩት አረብ ኤምሬቶች ከመሳሰሉ ሀገራት በቻድ በኩል በምታገኘው የጦር መሳሪያ እና ሌሎችም ወታደራዊ ድጋፎች ጦርነቱ ቀጥሏል። ግልጽ ነው ቻድ ፈጥኖ ደራሹን ኃይል በግልጽ ትረዳለች። ምክንያቱ በርካታ የቻድ ዝርያ ያላቸው የመሐመድ ደቤ አገዛዝ ተቃዋሚዎች በሱዳን ጦር ሀይሎች ላይ ጦር ሰብቀዋል ቻድ ፈረንሳይ በአካባቢው በሚንቀሳቀሱ ምዕራባውያን እስላማዊ ብለው በሚጠሯቸው ጽንፈኛ ሚሊሺያዎች ላይ የከፈተችው ዘመቻ አንዷ ቁልፍ አጋር ናት በማሊ ቡርኪና ፋሶና ኒጀር ከተካሄዱ መፈንቅለ መንግስቶች በኋላ የፈረንሳይ ወታደሮች ከእነዚህ ሀገራት ወጥተው ቻድ ብቻ ነበረ የቀሩት። ቻድ ከፈረንሳይ ቅኝ ግዛትነት ነጻ ከወጣችበት ከጎርጎሮሳዊ 1960 በኋላ የፈረንሳይ ወታደሮች የአማጽያንን እንቅስቃሴ ለመግታት የአየር ድጋፍን ጨምሮ አስፈላጊ የሚባሉ ወታደራዊ ድጋፎችን ለቻድ ሲሰጡ ቆይተዋል። ሆኖም ጸረ ፈረንሳይ ስሜት በመላው ሀገሪቱ ተሰራይቷል። ቦኮ ሃራም የተባለው ጽንፈኛ ታጣቂ ቡድን አርባ የቻድ ወታደሮችን ባለፈው ጥቅምት ከገደለ በኋላ በሺዎች የሚቆጠሩ ቻዳውያን የፈረንሳይ ወታደሮች ከሀገራቸው እንዲወጡ ሲጠይቁ ነበረ። የቻድ መንግስት በወቅቱ ፈረንሳይ ከጥቃቱ በኋላ ድጋፍ ባለመስጠቷ ወይንም መረጃ ባለማቀበሏ የፈረንሳይ ወታደሮች ከሀገሪቱ እንዲወጡና ሀገሪቱ ከፈረንሳይ ጋር ያላት የመከላከያ ውል እንዲያከትምም ጥያቄዎች ወደ ማቅረብ አመራ። ቻዳዊው የማህበራዊ ጉዳዮች ተመራማሪ ላዲ ባጎንዶ ለዶችቨል እንደተናገሩት በቻድ ፈረንሳይ ባሏት ሳተላይቶች፣ ድሮኖችና ሌሎች አጋሮች ጥቃቱ መድረስ አልነበረበትም። ጥቃቱን ሊያስቀር የሚችል ግልጽ ቅንጅትና የስለላ መረጃዎችን ማጋራት መጉደሉ ግልጽ ነው ብለዋል። ባለሙያው የፈረንሳይ ከቻድ መውጣት ማን ፈረንሳይን ይተካል የሚለውን ጥያቄ አስከትሏል። አሁን ቀጠናው ፊቱን ወደ ሩሲያ እያዞረ ይመስላል። ቻድ የቫግነር ቡድን የተባለው የሩሲያ የግል ወታደራዊ ኩባንያ በሚገኝባቸው ሀገራት ተከባለች። ላዲቦ ጎንዶ እንደሚሉት ሩሲያ በወታደራዊ ድጋፍም ሆነ በስለላ ዋነኛ የቻድ አጋር መሆኗ አይቀርም። ለቻድ የአውሮጳ ህብረት በውጭ ቀጥተኛ ውረታና ሰብአዊ እርዳታ ረገድ ዋነኛ የኢኮኖሚ ኃይሏ ሆኖ ይቀጥላል ተብሎ ይታመናል። ሃንጋሪ በቅርቡ ለቻድ ልዩ ልዑክ ሾማለች። ቪንስ እንዳሉት ይህም በቻድ ቀዳሚውን ቦታ ለማግኘት እድል የሚሰጥ ሊሆን ይችላል። ህብረቱን ለመዘወርም እንደ መጠቀሚያ መንገድ ሊያገለግልም ይችላል።